ሳይንስና ቴክኖሎጂ ጤና ይስጥልን አድማጮቻችን። 2013 ዓ ም እንሆ ሊጠናቀቅ ቀናት ቀርተውታል። በዛሬው ዝግጅታችን እየተገባደደ ባለው ዓመት በሳይንስና ቴክኖሎጂ ዝግጅት የዳሰስናቸውን ዋና ዋና ሳይንሳዊ ግኝቶችን በከፊል የምንቃኝ ይሆናል። አብራችሁም ቆዩ። እየተገባደደ ባለው 2013 ዓ ምረት ከቀረቡ ሳይንስ ነክ ዘገባዎች መካከል በፊዚክስ ዘርፍ የኖቤል ሽልማት ያገኙ ሶስት ሳይንቲስቶችን የቃኘንበት ዝግጅት አንዱ ነበር። ስዊድን ስቶክሆልም የሚገኘው የኖቤል ኮሚቴ በ2013 ዓ ም መጀመሪያ ለብሪታንያዊ ሳይንቲስት ሮጀር ፔንሮዚ፣ ለጀርመናዊ የሥነ ፈለግ ተመራማሪ ራይንሃርድ ጌንዝል እና ለአሜሪካ የፊዚክስ ሊቅ አንድራጌዝ የኖቤል ሽልማት ሰጥቷል። ሊቃውንቱ ሽልማቱን ያገኙት ብላክሆልስ ተብለው በሚጠሩት የአጽናፈ ሰማይ ጨለማ ክፍል ላይ ባደረጉት ምርምር ነው። ተመራማሪው ሮጀር ፔንሮዚ ጥቋቁር ጉድጓዶች ወይም ብላክሆልስ የአጠቃላይ የአንጻራዊነት ጽንሰ ሐሳብ ቀጥተኛ ውጤት መሆናቸውን አሳይተዋል። ፕሮፌሰር ራይንሄልድ ጌንዝል እና አንድሪያ ጌዝ ደግሞ ጋላክሲ ተብሎ በሚጠራው የከዋክብት ክምችት ማዕከል ብርሃን በውስጣቸው የማያልፍባቸው ግዙፍና የታመቁ ጨለማ ክፍሎች ወይም ብላክሆልስ መኖራቸውን ያረጋገጠ ግኝት ሰርተዋል። በጎርጎሪያኑ 1965 ዓ ም የታተመው የታተመው የፒንሮዚ ምርምር ከአልበርት አንስታይን አጠቃላይ የአንጻራዊነት ጽንሰ ሐሳብ ወዲህ በዘርፉ ትልቅ አስተዋጽኦ ያደረገ ግኝት የተባለ ሲሆን የጌንዝልና የባልደረባቸው ግኝት ደግሞ እንደ ኮሚቴው ገለጻ ብላክሆልስን በተመለከተ እስካሁን ከተደረጉ ምርምሮች ሁሉ በጣም የሚያሳምን ማስረጃ የያዘ ግኝት ነው ተብሏል። ጀርመናዊ ፕሮፌሰር ራይንሄልድ ጌንዝልም ለምርምሩ አድናቆት አላቸው። በጣም ጠንካራ ቡድን ነው። በብላክሆልስ ላይ በተደረገው ምርምር ስለ ስበት በስፋት ለማሰላሰል አግዟል። ከዓመታት በፊት ካከበርነው የአጠቃላይ አንጻራዊነት ጽንሰ ሐሳብ በብላክሆልስ በኳንተም ፊዚክስ እና በበርካታ ጎራዎች እንዲሁም በስበት ኃይል ላይ ምርምር መደረጉ እጅግ በጣም አስደሳች ነው። የኖቤል ኮሚቴ አባሉ ፕሮፌሰር ኡልፍ ዳንኤልስን እንደሚሉት ይህ ህልም የተሳካው እንግሊዛዊ ጆን ሚሸል ንድፈ ሐሳቡን ካቀረበው ከሁለት መቶ ዓመታት በኋላ ነበር። ሌላው በ2013 ዓ ም ከዳሰስነው ሳይንሳዊ ግኝት መካከል የንቦችን ዝርያ ከጥፋት የሚታደገው የዘረመል ባንክን የቃኘንበት ዝግጅት ይገኝበታል። በተፈጥሮና ሰው ሰራሽ ምክንያቶች ንቦች ብዝሃነታቸው ላይ ስጋት እየተደቀነ መምጣቱን ተመራማሪዎች ይገልጻሉ። ይህንን ችግር ለመከላከል የንቦችን ዘረመል በሳይንሳዊ ዘዴ በቤተ ሞከራ ማቆየት ተጀምሯል። እዚህ ጀርመንም በአውሮፓ የመጀመሪያው የንቦች የዘረመል ባንክ ስራ የጀመረው በዚህ ዓመት ነው። በጀርመን የበርሊን ግብርና ምርምር ተቋም በማር ንቦች ላይ ተመራማሪ የሆኑት ያዕቆብ ቫግነር የንቦችን ዘረመል ለማቆየት ምርምር ያደርጋሉ። ተመራማሪው የዘረመል መረጃን የተሟላ ለማድረግ በመላው ጀርመን ከሚገኙ የተለያዩ የንብ ዝርያዎች ናሙናዎችን ይሰበስባሉ ማር የሚሰጡ ንቦች እጅግ በጣም የተለያየ ዝርያና ዘረመል ያላቸው ናቸው። ከነዚህም አንዱ በአሁኑ ወቅት እየጠፋ የመጣው የአውሮፓ ጥቁር የማር ንብ ዝርያ ይጠቀሳል። ለዚህም ነው ዛሬ ናሙናዎቹን ለመሰብሰብ እዚህ የተገኘ ነው። መረጃዎች እንደሚያሳዩት ይህ ዘዴ በነፍሳት ላይ ብዙ ያልተሰራበት ሲሆን ቀደም ሲል በአሜሪካ በቅርቡ ደግሞ በጀርመን የንቦችን ዘረመል በሳይንሳዊ ዘዴ ማቆየት ተችሏል። ነገር ግን ይህ ሳይንሳዊ ዘዴ ከፍተኛ ወጪንና ቴክኖሎጂን የሚጠይቅ በመሆኑ ለአፍሪካም ይሁን ለኢትዮጵያ ከዚህ ይልቅ አደጋዎችን መከላከል የበለጠ ተመራጭ መሆኑን ባለሙያዎች ገልጸዋል። ሊጠናቀቁ ቀናት በቀሩት 2013 ዓ ም ኢትዮጵያ በሰው ሰራሽ መንገድ ደመናን ወደ ዝናብ የመቀየር ስራ መጀመሯን የገለጸችበት አመት ነበር። በሰው ሰራሽ መንገድ ደመናን ወደ ዝናብ መቀየር ወይም በእንግሊዝኛው አጠራር ክላውድ ሲዲንግ በደመና ውስጥ እርጥበትን በመፍጠር ዝናብ ለማግኘት የሚደረግ ሰው ሰራሽ የአየር ሁኔታ ማሻሻያ ነው። ይህ ዘዴ በተበታተኑ የደመና ቅንጣቶች ላይ ሲልቨር አዮዳይድና ፖታሽየም ክሎራይድን የመሳሰሉ ንጥረ ነገሮችን ወደ ከባቢ አየር በመበተን ደመናን ወደ በረዶ ከዛም ወደ ዝናብ የመለወጥ ሂደት ነው። በኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ የአየር ትንበያ ከፍተኛ ባለሙያ የሆኑት አቶ ታምሩ ከበደ እንደገለጹት ደመናን ወደ ዝናብ ለመቀየር የሚደረገው የንጥረ ነገር ርጭትም በሁለት መንገድ የሚከናወን ነው። አንደኛው በኤርትራሲ በመጠቀም አፐር ሌቭል ላይ በምናው ላይ በመርጨት የምን ኬሚካል እናንሱ ሲደረግ ማድረግ ነው። ሁለተኛው ደግሞ ግራውንድ ጀኔሬተር በመጠቀም ከስ መልክ በማደብ ከዛን በንፋስ መልክ ድረግ ነው ይገዋናለ ተራው በዚህ መልክ ነው ማለት ነው። በጎርጎሪያኑ አስራ ዘጠኝ ዘጠና አንድ ሊዩስ ጋትማን የተባሉ የሳይንስ ሊቅ ፈሳሽ ካርቦን ዳይኦክሳይድን ደመና ላይ በመርጨት ዝናብ ማግኘት ይቻላል የሚለውን ጽንሰ ሐሳብ ያፈለቁ ሲሆን አርቪንግ ላንግሙየር የተባሉ አሜሪካዊ የኖቤል ተሸላሚ የሳይንስ ሊቅ ደግሞ ንድፈ ሐሳቡን በቤተ ሙከራ ውስጥ በጎርጎሪያኑ 1946 ዓ ም አረጋግጠዋል። ይህ ቴክኖሎጂ በ1948 በኒውዮርክ የተጀመረ ሲሆን እንደ ዓለም አቀፉ የአየር ትንበያ ድርጅት መረጃ መሰረትም በዓለም ላይ ከ50 በላይ ሀገራት ይህንን ቴክኖሎጂ ተጠቅመዋል። 2013 ዓመተ ምህረት ደግሞ ኢትዮጵያ አንዷ ተጠቃሚ አፍሪካዊት ሀገር ሆናለች። ቴክኖሎጂው በአካባቢ ላይ የሚያደርሰው ተጽዕኖና ጉዳት ግን አሁንም ድረስ በተመራማሪዎች ዘንድ አከራካሪ ሆኖ ቀጥሏል። በጎርጎሪያኑ ሚያዝያ 12 ቀን 1961 ዓ ም የሩሲያው ጠፈርተኛ ዩሪ አሌክስቬች ጋጋሪን ቫስቶካንድ በተባለች ሮኬት ወደ ጠፈር በመጓዝ ምድርን የዞረ የመጀመሪያው ሰው በመሆን ታሪክ ሰርቷል። ይህ የጋጋሪን ታሪካዊ ጉዞ 108 ደቂቃዎችን የፈጀ ሲሆን ያለፈው ሚያዝያ ወር 2013 ዓ ም 60ኛ ዓመቱን ደፍኗል። ከስድስት አስርት ዓመታት በፊት ዩሪ ጋጋሪን በሞስኮ ቀዩ አደባባይ የተቀበሉት ሩሲያውያንም ለዩሪ ጋጋሪ ክብር ከካርቶን እና ከፕላስቲክ የተሰሩ ሮኬቶችን ወደ ሰማይ በመተኮስ በሴንት ፒተርስበርግ ከተማ የጠፈርተኛውን ቀን ዘክረዋል። በ34 ዓመቱ በ1968 ዓ.ም የሚሰለጥንበት የተዋጊ ጀት በመከስከሱ ከዚህ ዓለም በሞት የተለየው ጋጋሪን ወደ ህዋ በመጓዝ ዛሬም ድረስ የዘለቀውን የሶቪየት ህብረት የጠፈር ምርምር ልዕለ ሀያልነት ሚና አጠናክሯል። ተመራማሪዎች እንደሚሉት ንድፈ ሀሳብን ወደ ተግባር በመለወጥ ለህዋ ሳይንስ ያበረከተው አስተዋጽኦም ከፍተኛ ነው። የምስራቅና የምዕራቡ ፍጥጫ እንዲሁም የሮዮት ዓለም ልዩነት መደብዘስ ተከትሎ በዘርፉ የነበረው ፉክክር ከ 1980 ዎቹ መገባደጃ ጀምሮ ወደ ትብብር አድጓል። ከዩሪ ጋጋሪን የመጀመሪያው ታሪካዊ የጠፈር ጉዞ በኋላም ወደ ህዋ የሚደረጉ የጠፈር ጉዞዎችም መደበኛ ሆነዋል። ያም ሆኖ የጠፈር ምርምር የሀገራት የኃይልና የክብር ማሳያ መሆኑ አሁንም ድረስ እንደቀጠለ ነው። ሜሴንጀር አርኤንኤ ቴክኖሎጂ በ2013 ዓ ም በሳይንስ ዘገባችን ከዳሰስናቸው ዝግጅቶች ውስጥ አንዱ ነበር። የኮቪድ-19 በሽታ ከተከሰተ ወዲህ ተመራማሪዎች ሜሴንጀር ሪቦኒውክሊክ አሲድ በምህፃሩ ኤምአርኤንኤ ተብሎ የሚጠራው ቴክኖሎጂ ከ32 በላይ የመከላከያ ክትባቶች ወደ ሶስተኛ ደረጃ ሙከራዎች እንዲደርሱ አድርገዋል። ስምንት የሚሆኑት ደግሞ ማረጋገጫ አግኝተው እንዲመረቱ ተደርጓል። ከዚህ የተነሳ ይህ ቴክኖሎጂ በአሁኑ ወቅት ለበርካታ በሽታዎች የመከላከያ ክትባትን ለማግኘት ይረዳል የሚል እምነት እያሳደረ መጥቷል። ከዚህ በመነሳትም ሊቃውንቱ በዚህ ቴክኖሎጂ የካንሰር፣ የወባና የኤችአይቪ ኤድስ ክትባትን ለማግኘት ተስፋ ሰጪ ምርምሮች እያካሄዱ መሆናቸውን ገልጸዋል። ከእነዚህም መካከል የአሜሪካ የክትባት አምራች ኩባንያ ሞደርና በሁለት የኤችአይቪ ክትባቶች ላይ ምርምር እያደረገ ሲሆን መቀመጫውን ጀርመን ያደረገው የባዮንቴክ የምርምር ቡድንም በዚሁ ቴክኖሎጂ ላይ ተመስርቶ በጎርጎሪያኑ 2022 መጨረሻ የወባ መከላከያ ክትባትን በሰዎች ላይ ለመሞከር ማቀዱን ይፋ አድርጓል። እነዚህ የክትባት ምርምሮች እንደታሰበው ከተሳኩ የበርካታ ሰዎችን ሕይወት ይታደጋሉ ተብሎም ይጠበቃል። አድማጮች፣ ዝግጅታችን በዚህ ተጠናቋል። በመጪው አዲስ ዓመት 2014 ዓ ም በሌሎች ሳይንሳዊ ዘገባዎች እስከምንገናኝ መልካሙን ሁሉ እየተመኘሁ የምሰናበታችሁ ፀሐይ ጫኔ ነኝ። መልካም ጊዜ።